መንግሥት መንግስት በሙስሊም ወገኖቻችን ላይ እያካሄደ ያለው እስር ድብደባና ግድያ መንግስታዊ የሽብር ተግባር ነው ብሏል። የኦሮሞ ፌዴራላዊ ኮንግረስ ይህም በአስቸኳይ እንዲቆም ጠይቋል። በምዕራብ አርሲ ዞን የተፈጸመውን ድርጊት የሚያጣራ ገለልተኛ ኮሚሽን እንዲቋቋም። ኮንግረሱ ጥሪ አቅርቧል። መለስካቸው አመሃ መግለጫውን ተከታትሏል። የኦሮሞ ፌዴራላዊ ኮንግሬስ ዛሬ ይፋ ባደረገው የጽሑፍ መግለጫ እንዳመለከተው በኢትዮጵያ ህገ መንግስት የጸደቁ የዜጎች መብትን በመደፍጠጥ በጸረ ሽብር ህግ ሽፋን የተቃዋሚ ፓርቲ መሪዎችን ማሰር፣ ማጉላላት፣ በሃይማኖት ተቋማት ውስጥ ጣልቃ በመግባት የሃይማኖት መሪዎችን በማሰር የዜጎችን በነጻ አስተያየታቸውን የመግለጽ ህገ መንግሥታዊ መብት ጥሷል ሲል ይከሳል። ከዚህም በላይ ይላል መግለጫው፣ በቅርቡ በሃይማኖት ጉዳዮች መንግሥት ጣልቃ እንዳይገባ የተደነገገውን በመጣስ መንግሥት በሚያስተዳድረው ቀበሌ የሃይማኖት መሪዎችን ማስመረጡ መንግሥት በሃይማኖት ጉዳዮች ጣልቃ ለመግባቱ ጉልህ ማስረጃ ነው ብሏል። አክሎም በሐምሌ ወር መጨረሻ አካባቢ በኦሮሚያ ክልል በምዕራብ አርሲ ዞን በኮፈሌ፣ በአዶላ፣ በአሳሳ እንዲሁም በሌሎችም የኦሮሚያ ዞኖችና በአዲስ አበባ ከተማ አስተዳደር ውስጥ ያለ ማስረጃ በማሰርና በመደብደብ የግድያ ወንጀል ፈጽመዋል። በታጠቀ የመንግሥት ኃይል ባልታጠቀ ህዝብ ላይ እስራት፣ ግድያና ድብደባ መፈጸም መንግስታዊ የሽብር ተግባር በመሆኑ ገዢው ፓርቲ ኢህአዴግ ከዚህ ኃላፊነት ከጎደለው ህገ ወጥ ድርጊቱ ሊቆጠብና ህገ መንግስቱን ሊያከብር ይገባል ብለዋል። ተፈጽሟል ስለሚባለው ድርጊት ምን ያህል ማጣራት አድርጋችኋል ለሚለው ጥያቄ ዶክተር መረራ ጉዲና የኦፌኮ ሊቀመንበር መልስ ሰጥተዋል። አባሎቻችን የምንደምነግሩን ቁጥሩን ሬሳ ቁጥሮ ይህን ያክል ሰው ሞቷል። ይህን አክል ሰው ታስራዊ ምሎን አልቻሉ ባለው ሁኔታ ማለት ነው። መንግስት ብዙ ሰራዊት አሰልፏል በዛ አካባቢ። መንግስትም ደግሞ ሶስት ሰዎች መሞታቸውን አምነዋል። የእኛ አባሎች ቁጥሩ እጅግ በጣም ከዛ እንደሚበዛ ይነግሩናል። እጅግ በጣም በሺዎች የሚቆጠሩ ሰዎች እንደታሰሩ ይነግሩናል። ዋናው ጉዳይ እንግዲህ በአጣሪ ኮሚሽን፣ አጣሪ ቡድን አቋቁሜ በገለልተኛ አካል እስካልተጣራ ድረስ መንግስት የሚለው መቀበሉ እጅግ በጣም አስቸጋሪ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳሌ በበኩላቸው ከጥቂት ቀናት በፊት ዋልታ ኢንፎርሜሽን ማዕከል ዜና አገልግሎት ድርጅት በሰጡት ቃል ሃይማኖትን እንደ መሳሪያ እየተጠቀሙ ናቸው ያሏቸውን ጸረ ሰላምና ጽንፈኛ ኃይሎች ከድርጊታቸው እንዲታቀቡ አስጠንቅቀዋል። መንግስት ንጹሐን ሃይማኖት አማኞችን የጅምላ ሰለባ ላለማድረግ ብዙ እንደታገሰም ገልጸዋል። ጽንፈኞቹ ሃይማኖታዊ መንግስት በኢትዮጵያ ለመመስረት እየሞከሩ እንደሚገኙ ገልጸው በኢትዮጵያ ህገ መንግስት ግን ሃይማኖትና መንግስት መለያየታቸውን አስታውሰዋል። ዶክተር መረራ ጉዲና ሽብርተኞችን መንግስት ህግ ፊት እንዲያቀርባቸው ሁሉም እንደሚስማማና ሽብርተኝነትን እንደሚቃወሙ ገልጸው መንግስት የሚያደርገው ከዚህ የተለየ ነው ሲሉ ይከራከራሉ። ግልጽ በሆነ ደረጃ፣ በሚታወቅ ደረጃ እነዚህ እውነትም መንግስት የሚላቸው አሸባሪዎች አሉ ካለ እነዛን ተከታትሎ እንዳይከላከል አታድርግ ያለ ሰው የለም። ግን የሃይማኖት መሪዎቻችሁን ቀበሌ ካልመረጣችሁ ብሎ ያንን መግፋት፣ አንድ የቡድን ደግሞ ሃይማኖት ከእስላም ሃይማኖት ውስጥ አንዱን መርጦ ከእሱ ካላስተማረ ሌሎች የሚያስተምሩትን አትቀበሉ ብሎ መግፋት ያስጠረጥራል መንግስት ነው በመጨረሻም ፓርቲው በኮፈሌና በሌሎች ስፍራዎች በቅርቡ ተፈጽመዋል ያላቸውን ህገወጥ ግድያዎች እንዲያጣራ ገለልተኛ አካል እንዲቋቋም ዶክተር መረራ ጉዲና ጥሪ አቅርበዋል። መግለጫው በመጨረሻም መንግሥት በአሁኑ ጊዜ እየወሰደ ነው ያላቸው እርምጃዎች ሁሉ ሽብርተኝነትን ወይንም አክራሪነትን ለማስወገድ መፍትሄ ናቸው ብሎ እንደማያምን ያስገነዝብና መንግሥት የዜጎችን የእምነት ነጻነት እንዲያከብር ይጠይቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God, this. Ababa.